ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ፣ በየቦታው እነኚህ ግለሰቦች እንደባለፈው በርካታ አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማን ናችሁ? በማለት እና በመለየት ዋና መሪዎቹን ይህ ሕግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራ ያለው የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ ናቸው። የአስቸኳይ ጊዜ አዋጁን አስመልክቶ ዛሬ ከሰጡት መግለጫ የተወሰደ ነው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። የኦሮሞ ልጆች በዚህ ሰዓት የትምህርት ክፍላቸው ውስጥ ራሱ ዱላ የያዘ አስተማሪ ማየት አይፈልጉም። አይደለም መከላከያ ጠመንጃ የታጠቀ እንዲህ የሚገል ቀርቶ ማለት ነው። እኚህኛው ደግሞ በኦሞናዳ ወረዳ የአሰንዳቦ ከተማ ነዋሪ ናቸው። ዝርዝሩን በመጽሔቱም ስለ ጊዜ እናቀርባለን። ከምሽቱ ዜና መካከል ዋና ዋናዎቹ የኢህአዴግ ሥራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ የፊታችን እሁድ ይጀምራል። ኤርትራ ውስጥ የአንድ የፖለቲካ እስረኛ ሞት በአገሪቱ የድብቅ እስር ቤቶች ስርዓት ላይ ብርሃን እንዲፈነጥቅ ምክንያት እንደሆነ ተገለጠ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአምስት የአፍሪካ አገሮች የሚያደርጉትን ጉብኝት ዛሬ ረቡዕ አዲስ አበባ በመግባት አንድ ብለዋል። ዝርዝሩ ወደ ኋላ ላይ ይቀርባል። ሳምንታዊ ቅንብሮች አሜሪካና ህዝቧ እንዲሁም ዲሞክራሲ በተግባር በልዩ ልዩ ርዕሶች ላይ ያተኮሩ ዝግጅቶችን ይዘው ይቀርባሉ። ጤና ይስጥልን እንደምናመሻቸው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ የካቲት 28 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነን ከአቀናባሪያችን ንጉሱ ታምሬ ጋራ የስርጭት መሐንዲሱም ኬልቪን አብሮን እስከ አራት ሰዓት ያመሻል። አሁን ወደ ዜናው እናልፋለን። የኢህአደግ ሥራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ ለፊታችን እሁድ መጋቢት ሁለት ሁለት ሺህ አስር ቀጠሮ የያዘ የኢህአደግ ጽህፈት ቤት ኃላፊውን አቶ ሽፈራው ሽጉጤን የጠቀሰው የአፍሪካ ኒውስ የሚባል የመላ አፍሪካ ዜና አውታር ባሰራጨው ዘገባ የገዢው ግንባር አራት አባል ድርጅቶች ያካሄዷቸውን የተናጠል ስብሰባዎችና ግምገማዎች ውጤቶች በዚሁ የእሁዱ ስብሰባቸው ወቅት በጋራ እንደሚመክሩ አመልክቷል። ከሥራ አስፈጻሚ ኮሚቴው ስብሰባ በኋላ እንደሚካሄድ የተነገረው ከእያንዳንዱ አባል ድርጅት 45 ተጠሪዎች የሚወከሉበት ባለ 180 አባል ምክር ቤት የሚመርጠው የግንባሩ ሊቀመንበር ለፓርቲው ቀርቦ የአገሪቱ ጠቅላይ ሚኒስትር እንደሚሆንም ተገልጧል። ለመጪው ለውጦች ለመጪ ለውጦች ማለት መንገድ ለመጥረግ በሚል ስልጣናቸውን በፈቃዳቸው መልቀቃቸውን በቅርቡ ያሳወቁት የግንባሩ ሊቀመንበርና የአባል ድርጅቱ የደቡብ ሕዝቦች ዲሞክራሲያዊ ግንባር መሪ አቶ ኃይለማርያም ደሳለኝ አዲሱ ጠቅላይ ሚኒስትር እስኪታወቅና ስልጣኑን እስከሚረከብ ኃላፊነታቸውን እያከናወኑ እንደሚቆዩ ታውቋል። አፍሪካ ኒውስ በአሰራጨው ዘገባ እገሌ ብሎ ስም አይጥራ እንጂ መጪው ጠቅላይ ሚኒስትር ኦሮሞ ሊሆኑ ይችላሉ የሚል ጭምጭምታም በሰፊው እንደሚናፈስ ጠቁሟል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ በቅርቡ የቀድሞ ሊቀመንበሩ ምክትል በነበሩት በዶክተር አብይ አህመድ መተካቱ ስትራቴጂካዊ ውሳኔ ነው እየተባለም ሲሆን ኃይለ ማርያም ደሳለኝ ጠቅላይ ሚኒስትርነቱን ከተረከቡ አንስቶ ምክትላቸው ሆነው እያገለገሉ ያሉት የሌላኛው የኢህአደግ አባል ድርጅት ብሔራ አማራ ዲሞክራሲያዊ ንቅናቄ በአዴን መሪ አቶ ደመቀ መኮንን መሆናቸው ይታወቃል። የኢህአደግ መሪዎች አይቀበሉት እንጂ በግንባር ውስጥ የበላይነት አለው የሚባለው ሕዝባዊ ወያነ ሓርነት ትግራይ በቅርቡ ባካሄደው ሹም ሽር ጠንካራ እጆች እንዳሏቸው የሚነገረው አቶ ደብረ ጽዮን ገብረ ሚካኤልን ሊቀመንበሩ አድርጎ መምረጡ ይታወሳል። ለገዢው ፓርቲና ለመንግሥቱም ቅርበት እንዳለው የሚታወቅ አንድ የአገሪቱ መገናኛ ብዙሃን አውታርም የአቶ ሽፈራው ሽጉቴን መግለጫ እንተርሶ ባወጣው ዘገባ አገሪቱ ያለችበትን ወቅታዊ ሁኔታና የጥልቅ ተሃድሶውንም አፈጻጸም መነሻ በማድረግ የሥራ አስፈጻሚ ኮሚቴው ያሳለፋቸው ውሳኔዎችና ያስቀመጣቸው አቅጣጫዎች ያሉበትን ደረጃ ገምግሞ ቀጣይ አቅጣጫዎችን እንደሚያስቀምጥ ጠቁመዋል ብሏል። የኢህአደግ ሥራ አስፈጻሚ ኮሚቴና የምክር ቤቱ ስብሰባዎች እስካሁን ሳይካሄዱ የቀሩት የአስቸኳይ ጊዜ አዋጅ ተግባራዊ በማድረግና በሌላ በኩል ደግሞ የብሔራዊ ድርጅቶቹ የተናጠል ጉባኤዎችን ማካሄድ ወቅታዊ ክንዋኔዎች ስለነበሩ ነው ሲሉ የኢህአደግ ጽህፈት ቤት ኃላፊ መግለጫቸውን የዜና አውታሩ አክሎ ዘግቧል። ኤርትራ ውስጥ አንድ የፖለቲካ እስረኛ ሞት በአገሪቱ የድብቅ እስር ቤቶች ስርዓት ጉዳይ ዙሪያ አንዳች ብርሃን ሳይፈነጥቅ እንዳልቀረ ተዘገበ። የአገሪቱ መንግስት በሚስጢር ይዟቸዋል በሚባሉ እስር ቤቶች ውስጥ ከ አስራ ስድስት ዓመታት በላይ ለሚሆን ጊዜ የመንግስቱ መስራች የሆኑ ፖለቲከኞች ጭምር ታስረው እንደሚገኙም ተገልጧል። በኤርትራ የነጻነት ውጊያ ወቅት ታጋይ የነበሩት ሀይሌ ወልደ ትንሳይ ከድብቅ እስር ቤቶች በአንዱ ውስጥ መሞታቸውን ሰሞኑን በማህበራዊ መገናኛዎች እየተነገረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች ለሚያደርጉትና ለሰባት ቀናት የሚዘልቅ የሥራ ጉብኝታቸውን ዛሬ አዲስ አበባ ገብተው ጀምረዋል። የዩናይትድ ስቴትሱን ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የኢትዮጵያ አቻቸው ወርቅነህ ገበየሁ ከፍ ያለ አቀባበል አድርገውላቸዋል። ቲለርሰን ፕሬዚዳንት ዶናልድ ትረምፕ ስልጣን ከያዙ ወዲህ አፍሪካን የረገጡ የዩናይትድ ስቴትስ ከፍተኛው ባለሥልጣን ናቸው። የውጭ ጉዳይ ሚኒስትሩ በዚሁ በኢትዮጵያ ቆይታቸው በፕሬዝደንት ትራምፕ የመጥፎ ጥላ ያጠላበትን የአፍሪካ ገጽታ ያድሳሉ ተብሎም ይጠበቃል። በጠቅላላው የቲለርሰን ጉብኝት ዙሪያ መጽሔት ዘገባ ይኖረዋል። የሴራሊዮን ሕዝብ አዲስ ፕሬዚዳንት ለመምረጥ በዛሬው ዕለት ወደ ድምፅ መስጫ ጣቢያ እያመራ መሆኑ ታወቀ። የአሁኑ ምርጫ በኢቦላ ቫይረስ ወረርሽኝ ለተጎዳችውና የምጣኔ ሀብት አቅሟም ለተሽመደመደው የምዕራብ አፍሪካዊት ሀገር ተስፋ ሰጪ መሆኑ ተነግረዋል። ከሁለት የአምስት ዓመት የስልጣን ዘመናት በኋላ ፕሬዚዳንትነታቸው የሚያበቃውን ኤርነስት ቤይ ኮርማን ለመተካት አስራ ስድስት እጩዎች ናቸው ለውድድር የቀረቡት። በቀዳሚነት የሚገኙት ሁለቱ ተወዳዳሪዎች ገዢው የፕሬዚዳንቱ የመላው ህዝብ ኮንግሬስ ፓርቲ አባል ሳሙራ ካማራ እና የሴራሊዮን ህዝባዊ ፓርቲው ጁሊየስ ማዳ ቢዮ መሆናቸው ታውቋል። ታላቁ ብሔራዊ ጥምረት የተሰኘውና በቀድሞ የተባበሩት መንግስታት ድርጅት ዲፕሎማት ካንዴ የሙኩላ የተሰየመው አዲስ ፓርቲ ግን የብዙ መራጮችን በተለይ የሚወጣቱን ቀልብ አለመሳቡ ተነግሯል። ማንኛውም ተመራጭ ከሚሰጠው እንደ ሳበ ተነግሯል። አድማጮች ይቅርታ። ማንኛውም ተመራጭ ከሚሰጠው ድምፅ ሀምሳ አምስት ከመቶ ካላገኘ ድጋሚ ድምፅ እንደሚሰጥም ይጠበቃል። የዩናይትድ ስቴትስ ባለስልጣናት ሰሜን ኮሪያ የኑክሊየር ግንባታ ፕሮግራሟን ስለማቋረጥ ከዩናይትድ ስቴትስ ጋር ንግግሮችን ለመጀመር ያቀረበችውን ሀሳብ በጥርጣሬ እንደሚመለከቱት እየገለጡ ናቸው። ፒዮንግያንግ ተመሳሳይ ቃል ስትገባ ይህ የመጀመሪያ አይደለም። የአሜሪካ ድምፁ ቢል ጋሎ አጭር ዘገባ ድርሶናል። ሰሎሞን ክፍሌ ያቀርበዋል። የኪም ጆንግ ኡን ከደቡብ ኮሪያ ባለሥልጣናት ጋር ለመጀመሪያ ጊዜ ተገናኝቶ መነጋገር የታየው እንደ አንድ ከፍተኛ የዲፕሎማሲ ድል ነው። ቹንግ ዊዮንግ፣ የደቡብ ኮሪያ ብሔራዊ ጸጥታ ዳይሬክተር ያስረዳሉ። ሰሜኑ ከዩናይትድ ስቴትስ ጋር ወታደሮችን ከድንበር አካባቢ ስለ ማንሳትና በሁለቱ ሀገሮች መካከል ግንኙነቶችን ስለማሻሻል ማሻሻል ጉዳዮች በግልጽ ለመነጋገር ያለውን ፍላጎት ገልጿል፣ ነበር ያሉት ቹንግ ዊ በኮሪያ ቋንቋ ሰሜን ኮሪያ ከዋሽንግተን ደህንነቷ እንዲጠበቅ ማረጋገጫ ከተሰጣት በለውጡ የኑክሌር ጦር መሣሪያ ግንባታ ፕሮግራሟን ልታቋርጥ እንደምትችልም መግለጿ ተዘግቧል። እዚህ በዋሽንግተን ግን የዩናይትድ ስቴትስ ባለሥልጣናት የለም መቻኮል አያስፈልግም እያሉ ነው። የዩናይትድ ስቴትስ ብሔራዊ የደህንነት ቢሮው ዳይሬክተር ዳን ኮትስ ምናልባት ይሄ ትልቅ የአቋም ለውጥ ሊሆን ይችላል። እኔ ግን በጥብቅ እጠራጠራለሁ። በዩናይትድ ስቴትስ መከላከያ ሚኒስቴር የደህንነት ክፍሉ ኃላፊ ሌተና ጀነራል ሮበርት አሽሊ በበኩላቸው ሰሜን ኮሪያ ተጨማሪ ሚሳይሎችን የተኮሰችው አሁን በቅርቡ ከመሆኑ አኳያ የኑክሌር ጦር መሣሪያዎቿንም ልትሞክር ትችላለች ሲሉ ያላቸውን ጥርጣሬ አስረድተዋል ሰሜን ኮሪያ የኑክሌር ግንባታ ፕሮግራሜን እሰርዛለሁ ስትል ባለፉት በርካታ ዓመታት በተደጋጋሚ ቃል የገባችው በለውጡ ከምዕራቡ ዓለም እርዳታና ሌሎች ነገሮችን ለማግኘት በመሞከር መሆኑ ይታወቃል። አንዴም ግን ቃሏን ጠብቃ አታውቅም። ፕሬዝደንት ዶናልድ ትራምፕ በበኩላቸው በትዊተር መልእክታቸው ዩናይትድ ስቴትስ በሁለቱም ማለትም በንግግሩ ላይም ሆነ ዕቀባውን በተመለከተ ጠንክራ ትገኛለች ብለዋል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። አሁን የዕለቱ አብይ ርዕስ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የማዘዣ እጽ ጽሕፈት ቤት ኃላፊው የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ አስታወቁ። እንደ ባለፈው በርከት አድርጎ በመሰብሰብ ሳይሆን የሁከትና ብጥብጡን ዋና መሪዎች ተጠያቂ ማድረግን መሰረት ያደረገ ስራ እየተሰራ ነው ማለታቸውን ጠቅሶ ሚኒስትሩ የሰጡትን መግለጫ የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው ባደረሰን በዚህ ዘገባው አዋጁን ተግባራዊ በማድረጉ ሂደት ላይ ሳሉ አስራ ሰባት የጸጥታ ኃይሉ አካላት መቁሰላቸውን መናገራቸውንና በሰላማዊ ዜጎች ላይ ስለደረሰው ጉዳት ግን በግልጽ ያመላከቱት ያለመኖሩን አክሎ ዘግቧል። የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በምን ሁኔታ እየተተገበረ እንደሆነ ነው ያብራሩት። ካለፈው የአስቸኳይ ጊዜ አዋጅ አፈጻጸም ጋር በማነጻጸር ጭምር ይሄኛው የአስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን ዓመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል። አሁንም ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁንም የህግ የበላይነት መረጋገጥ ስላለበት ህጋዊ አሰራሩት ተጠብቆ በህግ የሚጠየቁ ይሆናል። ይሄን ከማድረግ አንጻር አሁንም ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ በየቦታው። እነኚህ ግለሰቦች እንደባለፈው ባለፈው በርካታ አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማን ናቸው በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራ ያለው። ስለዚህ ከዚህ አንጻር በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ። ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች ያሏቸውን ተጠያቂ በማድረግ በተደራጀ የነውጥ አግባብ የጸጥታ አካላትንም ጭምር ወደ መተናኮስ እነሱ ላይ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርውረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ በገጀራ፣ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችንም ጭምር የማቃጠል ከአዋጁ በኋላ ባለው ጊዜ ውስጥ ብቻ አራት ተሽከርካሪዎች ተቃጥለዋል። በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቢ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ሕይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጠያቂ አባትና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስቷል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች እያጋጠማቸው ያለውን ችግር በመጥቀስ ጭምር ነው። ቅድም እንዳልኩት ላይ ላቸው ቦምብ እየተወረወረ እየተፈነከቱ የተለያየ ችግር የሚደረስባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖሩም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል። ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁም ራሳችሁን እዛ ውስጥ አስቀምጣችሁ ማለት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳስቀምጥ ሙሉ በሙሉ ያለ ምንም ችግር ሁሉ ነገር መቶ ፐርሰንት የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ይችሉ ነገሮች አሉ። እነኚህን የሚያጋጥሙት ነገሮች ግን የጸጥታ አካላት ይህን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ስራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ህይወት ሊጠፋ ይችል ነበር፣ ምን ያህል ንብረት ሊወድም ይችል ነበር የሚለውን ደግሞ በተቃራኒው ማየት ጉዳዩን በተገቢው ለመረዳትና ግንዛቤ ለማዳበር የሚጠቅም ነው የሚሆነው። ይህም ሆኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉን የጠቆሙት በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት ተሳታፊ አካልም ካለ ደግሞ ቀጣይም ከተጠያቂነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም። ማለት ሁለቱን አብረን ነው ማየት ያለብን። ስለዚህ ድርጊቶች ተልኮን እየፈጸመ ተልኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ፣ ተልኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው ተመጣጣኝ ናቸው አይደሉም ራሳቸውን ችለው ተጣርቶ መፍትሄ የሚሰጣቸው ናቸው። በመጀመሪያ የአስቸኳይ ጊዜ አዋጅ ቢሆን ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸውን ነገሮች እነኛን ተግባራት የፈጸሙት አካላት በህግ እንዲጠየቁ ለህግ እንዲቀርቡ ተደርጓል። አሁን በዚህ መልክ የሚያጋጥም ነገር ካለም እናጠራው ነው የሚሆነው። የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ። ቀደም ብዬ እንዳስቀመጥኩት ይሄ መንግስት በህዝብ የተቋቋመ መንግስት ነው። በህዝብ ምርጫ የተቋቋመ መንግስት ነው፣ ህጋዊ መንግስት ነው። ስለዚህ ይሄን ህጋዊ መንግስት ህገወጥ በሆነ መልክ መጥቶ ስልጣን ለመያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ህዝብም የለም። በአሁኑ ሰዓት የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽህፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በኦሮሚያ ክልል በጅማ ዞን በኦሞናዳ ወረዳ አስንዳቦ በተባለች ከተማ በቄሮዎችና በታጠቁ የመከላከያ ሰራዊት አባላት መካከል በተፈጠረ ግጭት ወጣቶች በጥይት ቆስለው ሆስፒታል መግባታቸውን የቄሮ ወጣቶችና የሆስፒታል ምንጮች አረጋገጡ። በሌሎች የክልሉ ከተሞችም ግጭትና ውጥረት መኖሩን ተናግረዋል። ለሶስት ቀናት ተጠርቶ በነበረው አድማ መንገዶች በሙሉ ዝግ እንደነበሩና አድማው ዛሬ ስለሚጠናቀቅ መንገዶቹ እንደሚከፈቱ ወጣቶቹ ገልጠዋል ሕዝቡ የሚጠይቀው አስቸኳይ ጊዜ አዋጁ እንዲነሳና መከላከያ ሰራዊት ከከተሞቹ እንዲወጣ ነው ብለዋል። ጽዮን ግርማ በኦሮሚያ ክልል የተለያዩ ከተሞች የሚገኙ ያነጋገርናቸው ነዋሪዎችና ቄሮች እንደሚሉት የአስቸኳይ ጊዜ አዋጁን በመቃወምና የመከላከያና የፌዴራል ፖሊስ አባላት ከየከተሞቹ እንዲወጡ ለመጠየቅ በተጠራው የሶስት ቀናት የእንቅስቃሴ ማቆም አድማ ምክንያት አብዛኞቹ ዋና መንገዶች ተዘግተው እንደነበረ ነው። በዚህም ምክንያት በኦሮሚያ ክልል በጅማ ዞን በኦሞ ናዶ ወረዳ አሰንዳቦና ሾኔ በተባሉ ከተሞች መካከል ወደ ሀምሳ የሚጠጉ ተሽከርካሪዎች እንቅስቃሴያቸው ተገቶ እንዲቆሙ መደረጋቸውን ነው። በአካባቢው ከቄሮ አስተባባሪዎችና ተወካዮች አንዱ እንደሆነ የገለጸልን ወጣት በቦታው ላይ ዛሬ ተፈጥሯል ያለውን ያስረዳል። በእኛ አካባቢ የተፈጠረው ነገር እንደ መላ ኦሮሚያ ነው። ሶስት ቀን አድማ ነበረ። ሆኖ መኪናዎች አኞ መጥቶ ነበሩ ሾኔ ምትባል ከተማ ለ ከአሰንዳባ አንድ አምስት ስድስት ኪሎ ሜትር ርቆ ማለት ነው። ሶስት ቀን እዛ ቆልተዋሉ። እነዚህ መኪናዎች በአሰንዳባው ቄሮ እና በሾኔ ቄሮ ትግብር እነሱን እዛ ጋር ምግብ ምናምን ይላል። እነሱን ምሳ፣ ራት ምናምን እየሰጠን ነበር። ዛሬ እንደ አጋጣሚ ሆኖ እነ መከላከያ መጥቶ መንገዱን ክፈቱ ምናምን አሉት። መንገዱን አንከፍትም ምንም ሶስት ቀን አድማ ስላለን እኛ ሶስቱን ደርሰን ከዛ በኋላ እንከፍታለን አድማ ላይ ነን ስንል፣ ከዛም በኋላ መጥቶ ነሱ ልጆችም ያ ልጆችን መምታት ጀመሩ። ሰውም ከሪከት ላ በስናይፐር ምናምን የመጡ ነበሩ። ልጅ ሰው ሶስት ሰው ነው ተጎድ ተመታ። መንገድ ዳር ነበሩ ልጆች። በኤትራቱ እንደተተኮሰ እኮ ቆም እናቆ ጦር ሜዳ ነው የሚመስለው ዛሬ ቀንዳበ እንደ ጦር ሜዳ እየተኖረፈ ነበረ በእጅ ምናምን ተያይዘ ያሉ እንደውም በጣም በጣም እንትን ነበረ። ልጆችን መምታት መቅረብ፣ ቤት ገብቶ ምናምን ከቤት ውስጥ ያወጡ ህፃን ሳይቀር ወጣ ሳይቀር እናት አባት ምናምን የደረፉ ነበሩ። ይህ እንደ አስቸኳይ አዋጁ ኦሮሞ ዝን በጣም በቃ አይወክልም፣ አንፈልግም ብለን አዋጁ፣ በአሁኑ ሰዓት እሱን ለመቃወም ብለን ነው እኛ እንደ መላ ኦሮሚያ ማለት ነው አገሪቱ ላይ በሰላም ለመኖር አገሪቷ ሀገሪቷ ሰላሙና በቃ እንድትለው ብሎ ሄሎ ራሱ ሮኩ የተደረገበት ቾኩና ሀያ ሰባት አመት ሙሉ ህዝባችን በጣም ተጨክኗል። ይብቃን። በዲሞክራሲ በሰላምና በፌዴራሊዝም አስተዳድሮም ብለን በቃ የተቃውሞ የቸሮ እንቅስቃሴ ምንም የታጠቀ ኃይል ነው እሱ፣ በድምጽ ብቻ ነው። የተመቱት ሰዎች የተወሰዱት ወደ ኦሞናዶ ሆስፒታል እንደሆነ የገለጸልን ሲሆን፣ ሁኔታውን ለማጣራት ወደ ሆስፒታሉ ዋና ስራ አስፈጻሚ አቶ ኑረዘማ ጋሊ ጋር ደውዬ ነበር። ሁለት ልጆች ተበርሰው ገብቶ ነበረ። ለኛ ሆስፒታል ያው የመጀመሪያ ደረጃ ሆስፒታል ነው። ለኛ ደረጃ የሚደረገውን እርዳታ ከተደረገ በኋላ ሁለቱም ወደ ጂማ ዩኒቨርሲቲ ሜዲካል ሴንተር ሪፈር አድርገናቸው እዛ ናቸው። ጉዳታቸው ያው እኔ የሆስፒታሉ ኃላፊ ነኝ። ኤግዛክትሊ እዛ ጋር የሚያየው ባለሙያ አለ። እና አንደኛው ልጅ ቀኝ የደረቱ አካባቢ ላይ ተመትቶ ነበረ በጊዜው ምልክ እንደደረሰ በሳምባ አካባቢ ላይ ደምና አየር ቋጥሮ ስለነበረ በኒሞቶራክስ ሄሞቶራክስ በሚባለው ህክምና ያውቃል ከዛ በኋላ ሀኪሞቹ ቼስቲዩ አስገብተውለት ሚደረግ ልክ ከደረገ በኋላ ጅማ ሆስፒታል ሪፈር አድርገናቸዋል አንደኛው ልጅም እንደዚህ ግንባሩ ላይ ተመትቶ ነበረ እና እሱንም ሁለት አምቡላንስ በወረዳው ባለውን አስተባብረን ሁለተኛው ወዲያው ነው ሪፈር አድርገናቸው አሁን በጅማ ዩኒቨርሲቲ ሜዲካል ሴንተር ህክምና የተደረገላቸው ነው አንዳ ኪሞ ማረጃ ሁለቱም በጥይት ነው የተመቱት ነው የሚለው ካርዳቸውንም ለማየት ሞክሬ ነበረ። አንደኛው ልጅ አወል አባዋሪ ይባላል። ሁለተኛው ሙስሊም ህዝባሁ ነው የሚባለው። ሌላው ስሙን መግለጽ ያልፈለገ የአካባቢው ነዋሪ ሀምሳዎቹ ተሽከርካሪዎች ታግተው ሳይሆን አድማውን ተግባራዊ ለማድረግ ከነበረ ፍላጎት ተይዘውን ነው የቆዩት። ይላል ው እንቅስቃሴ ኦሮሚያ ውስጥ አልነበረም። እነኚህ መኪናዎች እንቅስቃሴ አድማ የስራ ማቆም አድማ ከተመታ በኋላ ነው እዛች ቦታ ላይ ሲደርሱ መንገድ ዝግ ስለሆነ እዛው ቄሮ የተንከባከባቸው እንጂ ቄሮ መኪና አላቆመም። መንገድ ዝግ ነበር ታውጆ። እንደ ኦሮሚያ ቄሮ ሆን ብሎ አላስቆማቸውም። በግፍ መንገድ ዝግ ስለሆነ ቆሙ። ቄሮ እዛ ተንከባከባቸው። ለምን አድማውን የጠራው ቄሮ ስለሆነ ኃላፊነት ስላለበት ደህንነታቸውን ሲከታተል ነበር። በመጨረሻም ዛሬ ተሽከርካሪዎቹ ወደ ጅማ መመለሳቸውን ገልጾ የአድማው ምክንያት ግልጽ ነበር ይላል። እንዳልፈለገ እንደሚቃወም ለመግለጽ መሰረዙንም ለመጠየቅ እንዲሰረዝለት እና በኖርማሉ ሕገ መንግስት ለመተዳደር ሲል ነው። የኦሮሞ ልጆች በዚህ ሰዓት የትምህርት ክፍላቸው ውስጥ ራሱ ዱላ የያዘ አስተማሪ ማየት አይፈልጉ አይደለም። መከላከያ ጠመንጃ የታጠቀ እንዲህ የሚገል ቀርቶ ማለት ነው። ነዋሪዎቹ እንደሚሉት አድማው የተካሄደው መንገድ በመዝጋትና፣ የንግድ እንቅስቃሴን በማቋረጥ እምቢተኝነትን በማሳየት ነበር ይላሉ። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ በበኩሉ ዛሬ በሰጠው መግለጫ በሀገሪቱ አንዳንድ አካባቢዎች የተፈጠረው አለመረጋጋት የቀለም አብዮት መልክ እየያዘ ነው። የአብዮቱ አራማጆች ደግሞ ተከታታይ ሁከቶችን እየጠሩ ነው ብሏል። በዚህም እስካሁን 17 የጸጥታ አካላት ላይ ጉዳት መድረሱንና አራት ተሽከርካሪዎች መቃጠላቸውን እንዲሁም አስር ተሽከርካሪዎች መጎዳታቸውን መከላከያ ሚኒስትርና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ ተናግረዋል። አቶ ሲራጅ በኦሮሚያ ክልል ስለ ጠፋው የሰው ሕይወት ያሉት ነገር ባይኖርም ሰሞኑን የአሜሪካ ድምጽ ያነጋገራቸው የተለያዩ የአካባቢው ነዋሪዎች፣ የሟች ቤተሰቦች፣ የሆስፒታል ኃላፊዎች እና የከተማ ከንቲባን ጠቅሶ እስካሁን ስድስት ሰዎች በጸጥታ ኃይሎች መገደላቸውንና የዛሬውን ጨምሮ ከ28 ሰው በላይ በጥይት መመታታቸውን መዘገባችን ይታወሳል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ተከታዩም የመጽሔት የትንታኔ ርዕስ ወደ አዲስ አበባ የሚወስደን ይሆናል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በዜናው እንደዘገብ ነው። ኢትዮጵያን ጨምሮ በአምስት የአፍሪቃ ሀገሮች ለሚያደርጉትና ለሰባት ቀናትም የሚዘልቀው የስራ ጉብኝታቸው ዛሬ አዲስ አበባ ገብተዋል። ዩናይትድ ስቴትስ ከሀገሪቱ ጋር ያላትን ቁርኝት ለማጠናከር የታለም በመሆኑ በተነገረለት በዚህ ጉብኝታቸው ከቻድ፣ ከጅቡቲ፣ ከኬንያና ከናይጄሪያ መሪዎች ጋርም ተገናኝተው ይወያያሉ። ለዝርዝሩ ቆንጅታየ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትናንት እዚህ ዋሽንግተን አቅራቢያ ባሰሙት የፖሊሲ ንግግር አፍሪካ በዓለም አቀፍ ጸጥታ ጉዳይ ቁልፍ አካል እንደሆነች ነበር ያመለከቱት ን ዓለም በምን አቅጣጫ እየተጓዘች እንደሆን ለመረዳት የሚፈልግ አፍሪካ ያላትን ትልቅ ስፍራ መረዳት ይኖርበታል። ይህ የሚኒስትር ቲለርሰን አነጋገር ታዲያ ባለፈው ጥር ወር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ አህጉሪቱ አሉት ከተባለው ጸያፍ አነጋገር የተለየ መሆኑ ተስተውሏል። በጸረ መንግስት ተቃውሞዎች የንግድ ቤቶችና መንገዶች በተዘጉባት በኢትዮጵያ ጉብኝታቸውን የጀመሩት ቲለርሰን ወደ አፍሪካ የተጓዙ የመጀመሪያው የትራምፕ አስተዳደር ከፍተኛ ባለስልጣን ናቸው። ጉዟቸውን ከመጀመራቸው አስቀድመው በሰጡት ቃል ጸጥታ ለዩናይትድ ስቴትስ አንዱ ዋና ቅድሚያ ትኩረት የምትሰጠው ጉዳይ መሆኑን አስገንዝበዋል። ቴሮሪዝም ኖስ ኖ ቦርደርስ ኢን ሳሄል ን ሌክ ቻድ ባሲን ቦኮ ሀራም፣ የምዕራብ አፍሪቃ እስላማዊ መንግስት፣ የማእግረብ አካባቢ አልቃይዳና ሌሎችም ቡድኖች አካባቢዎቹን እየተለማመዱና እንደየ ሁኔታውም እየተጣጠፉ በመላ አካባቢው ጥቃቶችን ለማድረስ የሚችሉ ናቸው። ወደፊት ይህንኑ ጥቃት ለማቀድና ለመፈጸም የሚያስችላቸውን ብቃት ለመሰባበር ክልላዊ ትብብር መፍጠር ወሳኝነት አለው። ዩናይትድ ስቴትስ አሁገር አፍሪካ ላይ ቁጥሩ ስድስት ሺህ የሚሆን ወታደር አላት። የዩናይትድ ስቴትስ የምክር ቤት አባላትም አፍሪካ ውስጥ ያለ የጸጥታ ፈተና ዩናይትድ ስቴትስ ላይ በቀጥታ አንደምታ ሊኖረው እንደሚችል ነው የሚያስገነዝቡት። ማክ ቶርንበሪ የዩናይትድ ስቴትስ ምክር ቤት የጦር ኃይሎች የጦር አገልግሎቶች ጉዳይ ኮሚቴ ሊቀመንበር ናቸው። እንዲህ ይላሉ። ሽብርተኛ ቡድኖች እንዲስፋፉ እድል የሚሰጡት አስተዳደር አልባ ስፍራዎች፣ ደካማ የመንግሥት ተቋማት፣ የተዳከመ ጸጥታና ደካማ የምጣኔ ሀብት ይዞታዎች አፍሪቃ አህጉር ውስጥ አሉ። አሳሳቢው ጉዳይ ደግሞ አይሲስ ከኢራቅ እና ከሶሪያ ተገፍቶ ሲወጣ የሽብር አደጋው አፍሪካ ውስጥና ከአፍሪካ በመነሳትም እየተባባሰ የሚመጣ መሆኑ ነው። የውጭ ጉዳይ ሚኒስትር ቲለርሰን አፍሪካን የሚጎበኙት ወይም እየጎበኙ ያሉት የትረምፕ አስተዳደር አፍሪካን ቸል እያለ ነው ተብሎ በሚነቀፍበት በአሁኑ ወቅት መሆኑ ነው። የዩናይትድ ስቴትስ የሰላም ተቋሙ ጆኒ ካርሰን እንዲህ ይላሉ። ይህ ጉብኝት ዩናይትድ ስቴትስ ከአፍሪካ ጋር ያላትን የረጅም ጊዜ ግንኙነት አጠናክረው ለማስገንዘብ ትልቅ እድል ይሰጣቸዋል። ትልቅ ክብር የሚገባው ሊኮተኮት የሚገባም ግንኙነት ነውና። ሚስተር ቲለርሰን የአፍሪካ ጉዟቸውን ከመጀመራቸው አስቀድሞ ለበርካታ የአፍሪካ ሀገሮች የሚሆን በአዲስ እርዳታ 533 ሚሊዮን ዶላር መመደቡን ይፋ አድርገዋል። የውጭ ጉዳይ ሚኒስትር ቲለርሰን የአፍሪካ ጉብኝት ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከአንድ ዓመት ከጥቂት ወራት ከተረከቡ ከአንድ ዓመት ከጥቂት ወራት በኋላ መሆኑ ነው። ሚስተር ትራምፕ ለአፍሪካ የያዙትን አጀንዳ አሁንም እየገመገመች ባለችው አህጉር የሚስተር ቲለርሰን ጉብኝት ትልቅ ትኩረት ተሰጥቶታል። አድማጮች አሁን ማሳሰቢያ ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ከቪኦኤ በነጻ። ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ተብሎ ነው የሚጻፈው። ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪ ዶት ኮም ኢሜል ያድርጉ። ለመልካም ዜና አት ሳይፎን ስሪ ዶት ኮም ኢሜል ያድርጉ። ሲጻፍ እንደዚህ ነው መልካም ዜና አንድ ቃል ነው ኤም ኢ ኤል k ኤ ኤም z ኢ ኤን ኤ አት ፒ ኤስ አይ ፒ ች ኦ ኤን 3 ኮም ኤም ኢ ኤል k ኤ ኤም ዚ ኢ ኤን ኤ አት ሳይፎን ሶስት ቁጥር አለው ሳይፎን 3 ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይንም ኢንስቶል ያድርጉት። ከዚያም ከዚያም ቢሹ ወደ ቪኦኤ አምሐሪክ ወይም ቪኦኤ አማርኛ ወይም ቢሹ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻዎ ይቅዘፉበት። ሳይፎን ከቪኦኤ በነጻ። ሳይፎን ከቪኦኤ በነጻ። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከአዲሱ አበበ የኢህአደግ ስራ አስፈጻሚ ኮሚቴ አዲስ ሊቅመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ የፊታችን እሁድ ቀጠሮ ይዟል። የኢህአደግ ጽህፈት ቤት ኃላፊውን አቶ ሽፈራው ሽጉጤን የጠቀሰው አፍሪካ ኒውስ የሚባል የመላ አፍሪካ ዜና አውታር ባሰራጨው ዘገባ የገዢው ግንባር አራት አባል ድርጅቶች ያካሄዷቸውን የተናጠል ስብሰባዎችና ግምገማዎች ውጤቶች በዚሁ የእሁዱ ስብሰባ ወቅት በጋራ እንደሚመክሩ አመልክቷል። ከስራ አስፈጻሚ ኮሚቴው ስብሰባ በኋላ እንደሚካሄድ የተነገረው ከእያንዳንዱ አባል ድርጅት 45 ተጠሪዎች የሚወከሉበት ባለ 180 አባል ምክር ቤት የሚመርጠው የግንባሩ ሊቀመንበር ለፓርላማው ቀርቦ የአገሪቱ ጠቅላይ ሚኒስትር እንደሚሆንም ተገልጧል። ለመጪ ለውጦች መንገድ ለመጥረግ በሚል ስልጣናቸውን በፈቃዳቸው መልቀቃቸውን በቅርቡ ያሳወቁት የግንባሩ የወቅቱ ሊቀመንበርና የአባል ድርጅቱ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ግንባር ደኢህዴግ መሪ አቶ ኃይለማርያም ደሳለኝ አዲሱ ጠቅላይ ሚኒስትር እስከሚታወቅና ስልጣኑን እስከሚረከብ ኃላፊነታቸውን እያከናወኑ እንደሚቆዩ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪካ በሚያደርጉት የስድስት ቀናት ጉብኝት መጀመሪያ ዛሬ አዲስ አበባ ገቡ። ሚስተር ቲለርሰን አፍሪካን ሲጎበኙ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው ከተመረጡ ወዲህ የመጀመሪያው የዩናይትድ ስቴትስ ከፍተኛው ባለስልጣን መሆናቸው ነው። የውጭ ጉዳይ ሚኒስትሩ ፕሬዚዳንት ትራምፕ በቅርቡ በአፍሪካ ሀገሮች ላይ የሰነዘሩትን ዘለፋ ያስተባበላሉ ተብሎ የተጠበቀ ነው። ሚስተር ትራምፕ ባለፈው ወር ፌብርዋሪ መጀመሪያ አካባቢ ያሰሙት ዘለፋ አዘል ንግግር ብዙ የአህጉሪቱን መሪዎች በብርቱ አስቆጥቷል። አርስተ ዜናው ያው ነው አድማጮች። የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። ሁለተኛውን አጋማሽ ቀደም ብሎ በሰማችሁት የሰዓቱ የዓለም ዜና ጀምረናል። በዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምንሻገረው። አሜሪካና ህዝቧ። አሁን የአሜሪካና ህዝቧ ቅንብር ነው። ባለፈው ሳምንት በማኅበራዊ መገናኛ ብዙሃን ፎቶዋ ዝና ያተረፈላት ትንሽዬ ጥቁር አሜሪካዊት ልጅ ይመለከታል ትለናለች ቆንጅት ታየ በመንደርደሪያዋ የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን ግዙፍ ፎቶግራፍ ወደ ላይ አትኩራ ስትመለከት የምትታየው ፓርከር ከሪነች ቆንጅት የኢትዮጵያዊት አሜሪካዊት ምሁር አስተያየትም አክላለች እንሆ ወደ ቅንብሩ ልክ ነህ አሉላ። የቀድሞዋ የዩናይትድ ስቴትስ ቀዳማዊት እመቤት ሚሼል ኦባማ በእጅ የተሳለ ምስል ነው ይቺን ትንሽ ልጅ ያፈዘዛት። ልጅቱ ፓርከር ከሪ ትባላለች። ዋሽንግተን ዲሲ ነዋሪ የሆኑት እናቷ ጀሲካ ከሪ ባለፈው ሳምንት ፓርከርን ለጉብኝት ወደ ፎቶ ቤተመዘክሩ ይዘዋት ይሄዳሉ። ያን ሰዓት ነው ይቺ ትንሽ ልጅ ገና ሶስት ዓመት ሳይሞላት ታሪክ የሰራችው። ለውድድር ከቀረቡ ብዙዎች መካከል በተመረጡ ጥቁር አሜሪካዊት ሰዓሊ የተሳለው ግዙፉ የሚሼል ኦባማ እና የባለቤታቸውም እንዲሁ በጥቁር አሜሪካዊ የተሳለው ምስል በቅርብ ጊዜ ተመርቀው ለሕዝብ እይታ መቅረባቸው ይታወሳል። ነገ እንደ ኤሮፓውያን አቆጣጠር መጋቢት 8 ማርች ኤት አመታዊ ዓለም አቀፍ የሴቶች ቀን እንደመሆኑ በዋዜማው ዛሬ ለአሜሪካና ህዝቧ መርጨው ነው። ከፍ ያለ የህዝብ ተወዳጅነት ያላቸው ሚሼል ኦባማ ምስል ወትሮም የሚያዘወትሩትን እጅጌ የለሽና ከላይ ጠበቅ ብሎ ከወገብ በታች ሰፋ ብሎ በነጭ መደብ ላይ ቀይ፣ ጥቁርና ቡናማ ምስሎች ያሉት ቀሚስ ለብሰው አንድ ክንዳቸው ጉልበታቸው ላይ አረፍ ብሎ በአንድ እጃቸው አገጫቸውን ደገፍ አድርገው ጸጉራቸው ዠቅ ብሎ ትከሻቸው ላይ ወርዶ የሚታዩበት ስዕል ነው። ዘመኑ ፎቶ አንሺ ፍለጋ መሯሯጥ የቀረበት ቅጽበታዊ ክስተቶችን በእጅ ስልክ ካሜራ ለቀመ ማድረግ የሚቻልበት በመሆኑ ይህቺ ትንሽ ልጅ ድምቅ ቀይ ካፖርቷን ለብሳ ከስዕሉ ግርጌ ቆማ ለረጅም ጊዜ ተመስጣ ታስተውላቸዋለች። ሚሼል ስዕላቸውን መርቀው የከፈቱ ዕለት በስሜት የተናገሩትን አንዳች መልአክ ለልጅ በሚገባ ቋንቋ ላንቺ ነበር እኮ እንዲህ አሉት ብሎ በጆሮዋ ሹክ ያላት ይመስላል ስትታይ። ምስላቸው በታላቁ ተቋም ከቀደሙ ስመጥሮች ጎን በመሰቀሉ የተሰማቸውን ቀዳማዊት እመቤት ሚሼል ኦባማ እንዲህ ሲሉ ነበር የገለጹት። who came before me in this journey. ከሁሉም በላይ ግን በዚህ ጉዞ ከእኔ በፊት የነበሩትን ይህን አሁን እኔ የቆምኩበትን ታላቅ ተቋም መሰረቱን የገነቡትን ላመሰግን ወዳለሁ። ምክንያቱም እናንተም እንደምትገምቱት ከእኔ ቤተሰብ ውስጥ እንደዚህ የተሰቀለ ምስል ይቅርና ምስል የተሳለለት ሰው እስከማውቀው ድረስ የለም። ልክነኛ አይደል ማማ? ብለው እዚያው ምረቃው ስነስርዓት ላይ የነበሩትን እናታቸውን ሜሪያን ሮቢንሰንን ጠየቁ። አያቶቻቸውንም አነሱ። ሚሸል ኦባማ እንደነሱ ታታሪ ሰራተኞች፣ ወንዶችና ሴቶች ጥረታቸው ለብዙ ቦታ ሊያደርስ የሚገባ ሆኖ ሳለ በቆዳቸው ቀለም ምክንያት ብቻ ያልደረሱዋሉ ካሉ በኋላ ለዚህ ለመብቃቴ ምክንያት የሆኑኝ ያነጹኝ ብለው እናታቸውን ሜሪያንን እና አሁን በህይወት የሌሉትን አባታቸውን ፍሬጀር ሮቢንሰንን አንስተዋል። ቀጥለው ያሉት ነበር። ትንሽቱ ፓርከርከሪ ልብ በሆነ ምትሃታዊ ቋንቋ የገባ የሚመስለው ሴት ልጆችን ጥቁር ሴቶች ልጆችን እያሰብኳቸው ነው። ወደፊት ወደዚህ ቦታ ሲመጡ በዚህ ታላቅ ተቋም እነሱን የምትመስል ሴት ምስል ተሰቅሎ ያያሉ። እነሱ ላይ ምን አይነት አንድምታ እንደሚኖረው አውቃለሁ። እኔም እንደነሱ ነበር። እናም ያቺ ቅንጣት የምታክል ልጅ ፓርከር ትኩር ብላ የሚሼልን ምስል ስትመለከት፣ እናቷ ጀሲካ አንድ ፎቶ ብቻ ሊያነሷት ቆመው ነበር። አኳኋኗ ገርሟቸው ሁኔታዋን ያስተውላሉ። ያን ሰዓት ነው ከሰሜን ካሮላይና ከቤተሰቡ ጋር ለጉብኝት የመጣው ይህን ብሔራዊ የታላላቆች ምስል ቤተመዘክር ሲጎበኝ የነበረ የ37 ዓመቱ ቤን ሃይንስ ስልኩን ወጣ አድርጎ ፓርከር አይኖቿን ተክላ በግርምት ሚሼልን ስትመለከት በካሜራው ቀብ ያደረጋት። ፎቶውን ፌስቡክ ላይ ይለቀዋል። በዚያ ነው ሕፃን ፓርከር ከመቅጽበት ታዋቂ የሆነችው። ያንን ፎቶዋን ያዩ ብዙዎች ደስታቸውን ገለጹ። በፈንታቸውም ሲያሰራጩት ቆይተዋል። ብዙዎች ታዲያ ሚሸል በንግግራቸው እንዳሉት እንደ ፓርከር ያሉ ሴቶች ልጆች እኔም እንደ ሚሸል መሆን እችላለሁ ብለው ይበረታቱበታል ብለው ተደስተዋል። የአካባቢያችን ነዋሪ የሆነችውና ለጥቁር አሜሪካውያን የኮንግረስ አባላት ማህበር በጎ አድራጎት ተቋም ኮንግረሽናል ብላክ ኮከስ ፋውንዴሽን የምርምር ምክትል ፕሬዝደንት የሆነችው ዶክተር መና አክሊሉ ደምሴም ታሪካዊነት እና ተምሳሌታዊነት እንዳለው ትናገራለች። በጣም የሚገርም ፎቶ ነው። ልጅቷ ትኩር ብላ ሚሼልን የምትመለከተው ለቀዳማዊት እመቤትነት የበቁ የእሷ ነጸብራቅ የሆኑ ሴትን ምስል ነው። ጥቁር ሴቶችና ሴቶች ልጆች እንዲህ ያለው ቦታ የመድረስ እድል ኖሯቸው እንደማያውቅም የሚያስታውስ ገጠመኝ ነው። ስለዚህ የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት ባራክ ኦባማ ታሪክ ጥቁር ወጣት ወንዶችና ሴቶችንም የሚያነቃቃ እንደመሆኑ ሁሉ የእሳቸውም እንደዚያው የሚያበረታታ ሆኖ አግኝቸዋለሁ። ተምሳሌታዊነቱንም ስትገልጽ ዶክተር መና ሴት ልጆች ይህንን ሲያዩ ወደፊት አድገውም ጭምር የመጀመሪያ ጥቁር አሜሪካዊ ፕሬዝዳንት ከመመረጣቸው በፊት ፈጽሞ አይተውት የማያውቁትን ነገር እያዩ ነው ይች ትንሿ ጥቁር አሜሪካዊት ልጅ በእርግጥ አሁን ባለችበት እድሜዋ ያ ምስል የሚያሳየው እሷን የምትመስል ሴት ብቻ ሳይሆን ለቀዳማዊት እመቤትነት የመብቃት ትልቅ ታሪክ ያላትን ሴት መሆኑን አሁን በዚህ እድሜዋ አታውቀውም ብላለች። ይበልጡን ታሪካዊ የሚያደርገው ደግሞ አለች ዶክተር መና በዚህ ፎቶ የሚንጸባረቀው ተምሳሌታዊነት ስሜትን ይኮረኩራል፣ ምክንያቱም ጥቁር ሴቶች ልጆች አዋቂዎቹም ከሆኑ በኋላ እነሱ እየጓጉለት ያልደረሱበትን እድል የሚያሳይ በመሆኑ ነው። እቺ ትንሽ ልጅ እንደዚህ በግርምት ትኩር ብላ የምትመለከታቸው ሴት እሷን የሚመስሉ ብቻ ሳይሆኑ የመጀመሪያ ጥቁር ቀዳማዊት እመቤት ሆነው ታሪክ የሰሩ ሴት መሆናቸውን አሁን አታውቀውም። ይበልጡን ታሪካዊ የሚያደርገውም እሱ ነው። ጥቁር ፕሬዝዳንት ከተመረጡ ወዲህ ነው ጥቁር ሴቶች ልጆች የእነሱ ነጸብራቅ የሆኑ ሴት በዚህ ደረጃ ታላቅ ቦታ ደርሰው ለማየት የቻሉትና ይህ የገጠመኝ አበረታች የመሆኑን ያህል የሚያስታውሰንም እውነታ አለ ካለች በኋላ ዶክተር መና ሰዎች ሁሉ በተለይም ይችን ሀገር የገነቧት አፍሪካውያን አሜሪካውያን እኩል እድል እንዲያገኙ ወደፊት መከናወን ያለበትን የሚያስታውሰን ነው ብላለች። እንደዚህ እንደ ቀድሞዋ ቀዳማዊት እመቤት ምስል እዚህ ቦታ ላይ መዋሉ ብርቅ ሊሆን የቻለበትን ምክንያት ተገንዝበን ይህ የተለመደ ወትሮዊ እንጂ እንግዳ ነገር እንዳይሆን ስራ እንደሚጠብቀን የሚያስታውሰን ጭምር ነው ብላለች። ልጆች የራሳቸውን ምስል ሲያዩ ደስ እንደሚላቸው እርግጥ ሆኖ፣ ነገር ግን የእኩልነቱ ጉዳይም ሀቅ በዚህ መሀል እንዳይዘነጋ ለማለት ነው ብላለች። አድማጮች በነገራችን ላይ የቆንጅት ዝግጅት ላይ ቀደም ብለን የጠቀስናት እቺ ታዳጊ ትንሽ ልጅ ፓርከር ከሪን ቀዳማዊት እመቤት ሚሸል ኦባማ ትላንት ማክሰኞ በአካል አግኝተው ወደ ቤትም ጋብዘው ያጫወተዋት መሆኑን ጠቆም ለማድረግ ነው። አድማጮች ታዲያ የምትከታተሉት በሀያ ሁለት ና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ቀጣዩ ሳምንታዊ ቅንብር ዲሞክራሲ በተግባር የህዝቦች ኅብረት ለነጻነትና ለዲሞክራሲ በተባለው ድርጅት አማካኝነት በወቅቱ የኢትዮጵያ ሁኔታ ላይ ለመወያየት በቅርቡ ለንደን ላይ የተጠራ ጉባኤ ብዙዎችን አሳትፏል። በጉባኤው ላይ የህዝቦች ኅብረት ለነጻነትና ለዲሞክራሲ አባል ድርጅቶችን ጨምሮ የአፋን ነጻነት ግንባር፣ የጋምቤላ ሁለት እንቅስቃሴዎች፣ የሻኪቾ ሕዝቦች ለዲሞክራሲና ለኢትዮጵያ አንድነት፣ የኦሮሞ ፓርላማ ጉባኤና የኦሮሞ ነጻነት ግንባር ተጠቅ ኢትዮጵያ፣ ለነጻነትና ለዲሞክራሲ የኦጋዴንና የቤንሻንጉል ነጻነት ግንባሮች ተሳትፈዋል። አሁን በኢትዮጵያ ያለው ሁኔታ አሳሳቢ ደረጃ ላይ መድረሱን በመገንዘብና ህዝቡ ጨካኝ ሲል በገለጡት አገዛዝ የሚደርስበትን ስቃይ ለማብቃት የጉባኤው ተሳታፊዎች በሙሉ ያለምንም ቅድመ ሁኔታ በአንድነት ለመስራት ተስማምተዋል ብለዋል ከስብሰባው በኋላ ባወጡት መግለጫ ላይ ሰሎሞን ክፍሌ ከጉባኤው ተሳታፊዎች ያነጋገራቸው እንግዶች አሉ። ተከታዩን ዘገባ ለምሽቱ ዲሞክራሲ በተግባርም አዘጋጅቶታል። ከሁለቱ ቀናት ጉባኤ በኋላ ተሳታፊዎች ከድርጅቶች ውስጥ በከፍተኛ የፖለቲካ ሥልጣን ላይ ያሉ አመራሮች ተመርጠው በጋራ እንቅስቃሴውን እንዲመሩ በሙሉ ድምፅ ተስማምተዋል። በተደረሰው የተግባር ዕቅድ ስምምነት መሠረትም ይላል መግለጫው አክሎ በጋራ የሚቋቋመው አመራር የኢትዮጵያ ሕዝቦች ከወቅቱ አገዛዝ ነጻ እስኪወጡ ድረስ እንቅስቃሴውን ይመራል። ሌሎች ብዙ እቅዶችም እንዳሉት ተዘርዝሯል። ይህ አሁን በቅርቡ ለንደን ላይ በህዝቦች ኅብረት ለነጻነትና ለዲሞክራሲ ፒኤኤፍዲ በተባለው ድርጅት የተጠራው ጉባኤ ከዚህ ቀደም በተለያዩ ጊዜያት ከተጠሩት ስብሰባዎች በምን ይለያል? አቶ ዮስያስ ነጋሽ የታጠቅ ኢትዮጵያ ለአንድነትና ለዲሞክራሲ ከፍተኛ አመራር አባል ያብራራሉ። የእኛ ከሌሎቹ ልዩነቱ ምንድን ነው? በአሁኑ ጊዜ ማንኛውንም የሆነ ቅድመ ሁኔታዎችን በሙሉ መቶ በመቶ አንስተናል። ኢትዮጵያዊ ከዛች ሀገር መጥቶ በተለያየ ደረጃ ተቋቁሞ በሲቪክም ይሁን በፖለቲካም ይሁን በሃይማኖትም ይሁን ፕሮፌሽናልም ይሁን የተዘራጁ በዛ ጉዳይ ላይ ኢኳል ስቴክሆልደር ናቸው። አንዳንድ ጊዜ አንዳንድ ስብሰባዎች ሲካሄዱ በኢትዮጵያ ለዋላዊነት የሚያምን በዚህ የማያምን በዚህ የሚገባ የሚባል የተለያዩ ነገሮች የሚቀምጡ ነገሮች አሉ፣ እና እኛ ግን እንደዛ አላስቀመጥንም። የእኛ እምነት ምንድነው? ሁሉም ኢትዮጵያዊ የሆነ ሁሉ በማንኛውም ድርጅት ውስጥ ስታቀፍ መጥቶ በአንድ ጠረጴዛ ዙሪያ ቁጭ ብሎ ተነጋግረን በህብረት የምንጓዝበትን መንገድ አብረን መክረን አብረን ሀሳቦቻችን ተቻችለን ልዩነቶቻችንን ወደ ጎን አስቀምጠን በህብረት የምንንቀሳቀስበትን መንገድ አብረን መተለም አለብን፣ አብረን መወሰን አለብን የሚለው ትልቁ እምነት ነው። ለመሆኑ የዚህ ጉባኤ ዓላማ ምንድን ነው? አብዛኞቹ መሳሪያ አንስተው የትጥቅ ትግል ያካሂዳሉ? ሌሎች በብዛት ኢትዮጵያ ውስጥ ያሉ ተቃዋሚዎች ደግሞ የምናካሄደው ሰላማዊ ትግል ነው ይላሉ። እና የእናንተ ጉባኤ ዓላማ ምንድን ነው? ለዶክተር በርሲሳ ባሪ የቀረበ ጥያቄ ነበር። ዶክተር በርሲሳ የኦሮሞ ነጻነት ግንባር ኦኤልኤፍ ማዕከላዊ ኮሚቴ አባል ናቸው። ከለንደን የዚህ ጉባኤ ዓላማ ሁለቱንም ነው። እንደሚታወቀው የአሁኑ የወያኔ አገዛዝ ሕዝቡን የኢትዮጵያን ሕዝብ ከዳር እስከ ዳር ነው እየጎዳው። በከፍተኛ ችግር ውስጥ ነው ሕዝቡ ያለው። ግማሹ በትጥቅ እየተዋጋ ነው፣ ሌላ ደግሞ በሰላማዊ መንገድ እየተዋጋ ነው። ያ ሞኔይ የዚህ ኮንፈረንስ የተቃዋሚ ኃይሎችን የትጥቅም ይሁን ያለ ትጥቅ በሰላማዊ የሚታገሉትን በሙሉ ማቀናጀትና ይሄን መንግስት ህዝቡ ጫንቃ ላይ ለመጣልና የወደፊቷን አዲስቷን ኢትዮጵያ እንዴት ተባብረን እንደምንገነባ ለመወያየት ነው ዋናው አላማው። የኦጋዴን ነጻነት ግንባር ከመንግስት ጋር ከዚህ ቀደም ንግግሮች ማካሄዱን ደግሞ አቶ ሐሰን አብዱላሂ አስረድተዋል። የግንባሩ የስራ አስፈጻሚ ኮሚቴ አባልና የኢንፎርሜሽን ዘርፉ ኃላፊ ናቸው። እንደሚታወቀው ከአሁን በፊት የቀድሞ የኬንያ ፕሬዝደንት በጠየቁ መሰረት ሁለት ሺህ አስራ ሁለት ዓመተ ምህረት ከስድስት አመት በፊት ማለት ነው ድርድሩ ጀምረን ነበረ እና ያ ድርድር የተቋረጠበት ምክንያት የኢትዮጵያ መንግስት የስሙላ የተጻፈውን የኢትዮጵያ ህገ መንግስት ትቀበላላችሁ ብሎ ነው ጠየቀን። እኛ ደግሞ ይሄ ተቀባይነት የለውም መፍትሄም ሊሆን አይችልም ብለን ነው ረግጠን የወጣ ነው እንደገና በአዲስ መልክ ሊጀመር ነው። የኬንያ ፕሬዚደንቱ የጠየቁን እና ያንን ኢንተርናሽናል ኮሚኒቲ እና ኬንያን ፕሬዚደንት በማክበር ሶስት የእኛ ልኡካን ቡድኖችን ልከ ነበረ እና ሰው ያውቃል። ወያኔ በአሁኑ ሰዓት ይህንን ድርድር ለመክፈት የፈለጉት ለይስሙላ ነው እንጂ ከልባቸው የመነጨ ንግግርና ድርድር እንዳልሆነ ሁሉም ያውቃል። እኛ ደግሞ ምን አይነት ታክቲኮች እንዳላቸው በደንብ ነው የምናውቀው፣ እንገነዘባለንም። ግን በኢንተርናሽናል ኮሚኒቲ በጠየቁን መሰረት ድርድር ለይስሙላ ብለን ነው የሄድነው እንጂ ከእነሱ ጋር መደራደር ጊዜውም አይደለም። እነሱ የሚፈልጉትም ሴራዎችን በደንብ ነው የምናውቃቸው። ያንን ሴራ ለመክሸፍ ብለን ነው እኛ እዛ ሶስት ኤሉካን ቡድኖቻችን የላክ ነው እንጂ ከማን ጋር ነው የምንደራደረው? ከቲፒኤልፍ ጋር ነው የምንደራደረው? ከዩፒአርላይፍ ጋር ነው የምንደራደረው? ቲፒኤልፍ ራሱ ተከፋፍሏል። እና ከማን ጋር ነው ድርድር የምናካሄ? ነው አዲስ ፕሮፓጋንዳ እና ህዝቡ ሊጠራጠር እርስ በራሱ ለማድረግ ነው ብለው የከፈቱት እንጂ እኛ ደግሞ ይህን እናውቃለን እና አሁንም ምንም አይነት ውጤት አላሳይም፣ ምንም ስምምነትም አልተደረሰም። ያ ለፕሮፓጋንዳ እና ህዝቡን እርስ በራሱ ሊጠራጠር እና የተለያዩ ድርጅቶች አጋር ድርጅቶች እና የኦሮሞ ህዝብና የሶማሌ ህዝብ ወንድማማዎች እና እህትማማዎች እንዲጋጩ ያደረጉበት አንዱ ሴራ ስለሆነ ይህንን ከምንም አድገን አልቆጠር ነው በቅርቡ በሶማሌ እና በኦሮሚያ ተጎራባች ህዝቦች መካከል በተፈጠረ ግጭት በብዙ መቶ ሺዎች መፈናቀላቸውና ሕይወት መጥፋቱም ተዘግቧል። ስለዚህ የሚነግሩን አለ ሌላ የቀረበላቸው ጥያቄ ነው። ይህ ድርጊት ከመፈጸሙ በፊት የእኛ ድርጅት የኦጋዴን ነጻነት ግንባር ጋዜጣዊ መግለጫ አውጥተን ነበረ። ስለዚህ ጉዳይ ወያኔ ያቀራቸው ሴራዎች መሆኑን ህዝቡ ከወዲህ አውቀው እርስ በራሳቸው እንዲያጋጩ ና ያላቸውን ኃይል አጣምረው ወደ ወያኔ እንዲያዞሩ ነበር የጠየቅናቸው። ግን ያ አልተሳካም። ፖሊሶቹ ና ኦቢዲዎቹ የሚያዛቸው የወያኔ ጀነራሎች ናቸው። የሶማሊያ ና የኦሮሞ ጦርነት ሳይሆን ወያኔ ራሱ የፈጠረው ጦርነት ነው እና ይህ መታወቅ አለበት። በጣም ነው እኛ ያዘነው ነው ምክንያቱም ያ ሁሉ ህዝብ በወያኔ አዛዥነት እኛኛን ህዝብ እንደመሆኑ ቁጥሮ እርስ በራሱ እንዲያጋጭቶ ራሱ ጊዜ ለማሻመት እና በስልጣን ለመቆየት ሆን ብሎ የተደረገ ሴራ ስለነበረ በተለይም ለሆዳቸው የሚያዱ ይህንን ሴራ ለወያኔ ግብስ ያደረሱላቸው በጣም ነበረ ያሳዘነን። እና ወያኔ ራሱ ጠቡን ጭሮ እንደገና መጥቶ እንደ ሽማግሌ ቀርቦ እናስማማቸዋለን ብሎ የኦሮሚያ ክልል ፕሬዚደንትና የሶማሌያ ክልል ፕሬዚደንት አምጽቶ አንድ ላይ ሲያነጋግራቸው ይታያል እና ያ ሆን ብሎ ለፕሮፓጋንዳ እንዲያገለግላቸው የሚጠቀሙበት ጉዳይ ነው እንጂ ለህዝቡ አስበው አይደለም። በተለያዩ አካባቢዎች የኦሮሚያና የሶማሊያ ድንበር ወንድማሞች ና እህትማሞች እና ብዙ ነገሮችን የሚጋሩ ሁለት ብሔረሰቦች በቋንቋም በባህልም አብሮ ለብዙ ዘመናት የኖሩ ስለነበረ የሀገር ሽማግሎች ነበረ ያንን ችግር በቶሎ የሚፈትሰ የነበረው ግን አሁን እንደ ኮንቬንሽናል ዎር ሁለት አገሮች እንደሚጣሉ አይነት ተደርጎ እርስ በራሱ በመትረየስ በመድፍ እየተዋጉ ይሄ እንኳን የሚጠበቅ ጉዳይ አልነበረም። በመጨረሻም የሲዳማ ብሔራዊ ነጻነት ግንባር የስራ አስፈጻሚ ኮሚቴ አባልና የውጭ ጉዳዮች ኃላፊ አቶ ደንቦባ ናቲዬ ወደፊት ስለሚያልሟት ኢትዮጵያ አጠር ያለ ማብራሪያ ሰጥተዋል። ኢትዮጵያ መልቴቲን አገር ስለሆነች የህዝቦች ማንነት በማንነታቸው የሚኮሩባት አገር ህዝቦች በጋራ ባህላቸው ተከብሮ ቋንቋቸው ተከብሮ ማንነታቸው ተከብሮ የኮሩ ሆነው ባህላቸውን የሚያሳድጉበት ሚንስ ተመቻችቶላቸው በራሳቸው ሪሶርስስ ራሳቸው ተጠቃሚ ሆነው በግለሰብ ደረጃ ደግሞ እንደ ግለሰብ በኢትዮጵያ ውስጥ በነጻነት ከቦታ ወደ ቦታ ተንቀሳቅሶ መኖሩ የሚችሉበት ኮሌክቲቭ ራይት፣ ደግሞ በህዝብ ደረጃ አንደኛው ማዕከል ሆኖ የእኔ ሀገር ነች ኢትዮጵያ የኔ ነች ያንተ አይደለችም እየተባለ አንዱ ተገፍቶ አንዱ ማዕከል መጥቶ የራሱን ሀሳብና የራሱን አይዲያ ዲክቴት የማያደርግባት ኢትዮጵያ በማንነታቸው ኢትዮጵያውያን ኮርቶ ሁሉም መቶ አንድ ላይ እጅ ለእጅ ተያይዞ የምገነቧ ትልቋን ኢትዮጵያ ታላቋን ኢትዮጵያ ለሁሉም የምትሆን የሰዎች መብት የመናገር መብታቸው፣ የመጻፍ መብታቸው፣ የመሰብሰብ መብታቸው እና የህግ ልዕልና የተከበረባት አገር መንግስት በድምፅ ብልጫ የመመረጡበት በህዝቦች ምርጫ የሚመሩባት አገር እንድትመሰረት ነው ምኞቻችን። ይሄ ደግሞ ይቻላል። አድማጮች፣ ይህን ጉባኤ በዋናነት ካመቻቹት ድርጅቶች መካከል የአንደኛውን አባል ከመንግስት በኩል ተወካይ እንዲኖር ጥረት አድርጋችኋል ወይ ብለን ጠይቀን ነበር ጉባኤው ሁሉን አሳታፊ ስለተባለ ነው ይህን ጥያቄ የሰነዘር ነው የተሰጠን ምላሽ አሁን ያለው መንግሥት የችግሩ አካል በመሆኑ ይሳተፍ አይሳተፍ በሚለው ላይ ክርክሮች ተካሂደዋል ገና ውሳኔ አልተሰጠበትም በቀጣይ ስብሰባ ላይ ይገለጻል ብለውናል ጉባኤው ወደ ተካሄደበት ለንደን የኢትዮጵያ ኤምባሲ ሞክረናል የሚያውቁት ነገር ካለ ብለን ስላልተጋበዝን የምናውቀው ነገር የለም ተብለናል። ሰለሞን ክፍሌን ለዲሞክራሲ ዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በናይጄሪያ የዩናይትድ ስቴትስ አምባሳደር ስቲዋርት ሲሚንግተን የተሻለ አስተዳደርና የጠራ የፖለቲካ ንግግር በሀገሪቱ ውስጥ ሊሰፍን የሚችልበትን ሁኔታ የፖለቲካ ፓርቲዎች እንዲፈጥሩ ለማገዝ የተጀመረውን አዲስ አሰራር መቀላቀላቸውን በመግለጽ ይነሳል የዛሬው ርዕሰ አንቀጽ። ይህ እንቅስቃሴ የናይጄሪያ ፖለቲከኞችና የዓለም አቀፍ ሪፐብሊካን ኢንስቲትዩት ፕሬዚደንት ዳንኤል ትዊኒንግ የሚገኙበት ነው። እንቅስቃሴው በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID የሚደገፍ ነው። ይህ ስለ USAID በዓለም አቀፉ ሪፐብሊካን ኢንስቲትዩት አይ አር አይ ተግባራዊ የሚደረግ የምላሽ ሰጪነት መርሃ ግብር ዋና ዋና የሚባሉት የሀገሪቱ የፖለቲካ ፓርቲዎች ለየሚወክሏቸው የህብረተሰብ ክፍሎች ጥያቄዎችና አስተያየቶች ፈጥነው ምላሽ መስጠት እንዲችሉ ለማብቃት የታሰበ መሆኑን ርዕስ አንቀጹ ጠቁሟል። መርሃ ግብሩ በሦስት ዓመታት ውስጥ ተግባራዊ የሚደረግ የአምስት ተኩል ሚሊዮን ዶላር ፕሮጀክት ሲሆን ከፊት የሚመጡት ምርጫዎች በሰላማዊ ተሳትፎ እንዲካሄዱም ለማገዝ የታሰበ መሆኑን ርዕሰ አንቀጹ አክሎ አመልክቷል። አዲሱ እንቅስቃሴ ተፎካካሪዎቹ ፓርቲዎች የሰፋ የዜጎች ውክልና እንዲኖራቸውና በመንግሥት መርሃ ግብሮች ላይም የተሻለ ክትትልና ቁጥጥር እንዲኖር የሚያግዝ ነው። የፖለቲካ ፓርቲዎችንና የሚወክሏቸውን የሕዝብ ክፍሎች መስተጋብር ድግግሞሽና ጥንካሬም ለማብዛትና ለማክረር በፓርቲዎቹ መሪዎችና በእጩዎች እንዲሁም በሁሉም ደረጃዎች ባሉ የጽህፈት ቤቶች ሠራተኞች መካከል የተሻለ ግንኙነት እንዲኖርም ያልማል። እንቅስቃሴው በርዕሰ አንቀጹ መሠረት የተገፉ ቡድኖች በፖለቲካው ሂደት ውስጥ በፓርቲዎቹ በራሳቸው ውስጥም ይበልጥ ተሳታፊ እንዲሆኑ ለማድረግም መርሃ ግብሩ እንደሚሠራ ተናግሯል። ርዕስ አንቀጹ ይህ ምላሽ ሰጪ የፖለቲካ ፓርቲዎች መርሃ ግብር የሰላምንና የሁከት አልባ ፖለቲካን መልእክት በምርጫ ሂደቶች ውስጥ ለማሰራጨትና ለማስፋትም የታሰበ ነው። ከምርጫ ጋር የሚገናኙ ሁከቶች ሲጠነሰሱና ሲጸነሱ አንስቶ ለመተንበይ ይረዳል። ከፖለቲካ ፓርቲዎችና የሲቪል ማኅበረሰብ ድርጅቶች ጋር በተያያዘ ግጭቶችን በማጥናትና በመከታተል ሊፈጠሩ የሚችሉ የሁከት አጋጣሚዎችን ለመቀነስም እንዲቻል ለማድረግ ያግዛል። በዚህ ፕሮጀክት ላይ ከአይአርአይ ጋር በመስራት ፓርቲዎቻችን ይበልጥ ጠንካራ፣ ይበልጥ ውጤታማ ናይጄሪያውያን ለሚፈልጉት ሁሉ ፈጣን ምላሽ ሰጪዎችና የነቁም ይሆናሉ ብለዋል። የናይጄሪያ ፓርላማ የሕግ መወሰኛ ምክር ቤት ምክትል ፕሬዚደንት አይክ ኤኬሬማዱ ይህ ድንቅ ተነሳሽነት በሳቸው አባባል ፍሬያማ እንዲሆንም የብሔራዊው ሸንጎ እገዛና ትብብርም የጠነከረ እንደሚሆን የሴኔቱ ምክትል ፕሬዝደንት አረጋግጠዋል። ተከታዮች እንዲኖሯችሁ ከፈለጋችሁ ስትናገሩ፣ ትክክል ያልሆነውም ብቻ አትናገሩ፤ ለወደፊቱ ምን ትክክለኛ ነገር እንደምታከናውኑም ተናገሩ ብለዋል የዩናይትድ ስቴትሱ አምባሳደር ሲሚንግተን ለተሰበሰቡት ፖለቲከኞች። አምባሳደሩ ቀጠሉ የምታከናውኑት ትልቁ ትክክለኛ ነገር ደግሞ አባሎቻችሁ እጆቻቸውን አስተባብረው ናይጄሪያን የተሻለች እንድትሆን ያደርጉ ዘንድ ማነሳሳትና ማነጽ ነው። ርዕሰ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ፕሮግራማችንን ከመፈጸማችን በፊት ዋና ዋና ዜናዎቹን ላስታውስ። የኢህአደግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ ለፊታችን እሁድ መጋቢት 2 2010 ቀጠሮ ይዟል። ኤርትራ ውስጥ የአንድ የፖለቲካ እስረኛ ሞት በአገሪቱ የድብቅ እስር ቤቶች ስርዓት ላይ ብርሃን እንዲፈነጥቅ ምክንያት ሆነ። የሀገሪቱ መንግስት በሚስጥር ይዟቸዋል በሚባሉ እስር ቤቶች ውስጥ ከአስራ ስድስት አመታት በላይ ለሚሆን ጊዜ የመንግስቱ መስራች የሆኑ ፖለቲከኞች ሁሉ ታስረው እንደሚገኙ ተገልጧል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በስድስት የአፍሪካ አገሮች ለሚያደርጉትና ለሰባት ቀናት በሚዘልቅ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ አቀባበል አድርገውላቸዋል። የሮማ ሩሰ ጳጳሳት አባ ፍራንሲስ ተራማጅ ይባሉ ለነበሩት ለሟቹ የኤል ሳልቫዶር ጳጳስ ኦስካር ሮሜሮ የቅድስና ማዕረግ ሰጡ። ጳጳሱ በአገራቸው ይደርስ የነበረውን ጭቆናና አመፅ በግልጽ ይቃወሙና ያስተምሩም ስለነበር በዚህም ምክንያት መገደላቸው ታውቋል። ምስራቃዊ አፍጋኒስታን ውስጥ በደረሰ የአጥፍቶ ጠፊ ጥቃት ከሞቱ ሶስት ሰዎች መካከል አንዱ ከፍተኛው የክፍል ሀገሩ ባለሥልጣን ሲሆኑ የምስራቃዊ ናንጋራ ክፍለ ሀገር ዋና ከተማ ጃላላበ የደረሰው ጥቃት ኢላማ ያደረገው እኒሁ ባለስልጣን ነበር ተብሏል። ዜናው አበቃ። አዲሱ ዜና ያብቃ እንጂ ታዲያ ጥቂት ደቂቃዎች አሉን። ቀደም ብለን ማጫወት ያልቻልነውን የዕለቱን ዜማ ጋብዘን ብንሰናበትም ይመስላል። ጥሩ ኮ ሰዓት የለም ብዬ ነው ዜናውን። የሚቀጥለው ሙዚቃ የሺ ደመላሽ ነች። ትኩስ እናበራል እያለች የምታዝናናን አድማጮች፣ እኛም ለምሽቱ ያዝነውን በዚህ በጀምር ነው በየሺ ዜማ ነው የምንሰናበተው። አስተናጋጆች አሉ አከብደና አዲሱ አበበን። ትግርኛ ስርጭት ይከተላል። ከየሺ ዜማ በእኛ በኩል ሰላም እንዲያው ይገርም